The Voice of America. ባለፈው አርብ አዲስ አበባ ላይ የተፈረመው የሰላም ስምምነት መጣሱ ያሳሰባቸው መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስታውቀዋል። ከመንግስታቱ ድርጅት ዋና መስሪያ ቤት ማርጋ በሽር ያስተላለፈችው ዘገባ አለ። ሰሎሞን አባቴ አቅርበዋል። ካለፈው ታህሳስ ወዲህ ባለው ጊዜ ውስጥ በሺዎች የሚቆጠሩ ሲቪሎች የተገደሉበትን ጦርነት ለማስቆምና ሀገራቸው እንድታገግም ለማድረግ የደቡብ ሱዳን ፕሬዚደንት ሳልቫኪር እና ተቃዋሚው መሪ ሪያክ ማሻር አብረው እንዲሰሩ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ትናንት ለጸጥታ ጥበቃ ምክር ቤቱ ንግግር ባደረጉበት ወቅት ጠይቀዋል። ግጭቱ የሚቀጥል ከሆነ ከደቡብ ሱዳን 12 ሚሊዮን ሕዝብ ግማሹ በዓመቱ ማብቂያ ላይ ወይ በሀገር ውስጥ ተፈናቃይ ይሆናል፣ አሊያም ወደ ውጭ ይሰደዳል፣ በብርቱ ይራባል ወይም ይሞታል። ሁለቱ የደቡብ ሱዳን መሪዎች ባለፈው አርብ አዲስ አበባ ላይ ተገናኝተው ሰላም ለማውረድ ቢፈራረሙም ወዲያው ወደ ሰነበቱበት መታኮስ ገብተዋል። ባለፉት ሁለት ቀናት ለዘለቁት ግጭቶችም ሁለቱም ወገኖች አንዱ በሌላው ላይ ጣቱን እየቀሰረ ነው። ዋና ጸሐፊው ለጋዜጠኞች በሰጡት መግለጫ እንግዲህ የስልጣን ግብግባቸውን አቁመው የሰላሙን ሁኔታ የማፋጠን ኃላፊነት የወደቀው በሁለቱ መሪዎች ትከሻ ላይ ነው ብለዋል። ሁኔታውን በቅርብ እንዲከታተሉ አስፈላጊ የሆኑ እርምጃዎችንም መውሰድ ጨምሮ ጠንካራ የፖለቲካ መልእክቶችን እንዲያስተላልፉ የጸጥታ ጥበቃ ምክር ቤቱን አባላት ጠይቄያለሁ። አስፈላጊ እርምጃዎች የሚለው ሐረግ ብዙ ጊዜ ማዕቀብ ለማለት ዲፕሎማቶች የሚጠቀሙበት ቋንቋ ነው። ሚስተር ባን ባለፈው ሳምንት ለአንድ ቀን ወደ ጁባ ሄደው ነበር። በእርግጥ ጉዞአቸው በይፋ የታወጀ አልነበረም። ከፕሬዝደንት ሳልቫኪር ጋር ተወያይተዋል። በመንግስታቱ ድርጅት ቅጥር ግቢ ውስጥ የተጠለሉ ከጦርነቱ ከለላና አፋጣኝ እርዳታ የሚፈልጉ ሰዎችንም ጎብኝተዋል። የሶሪያ ስደተኞች የተጠለሉባቸውን ሰፈሮች ጨምሮ በመላው ዓለም ካየኋቸው እጅግ የከፉ ካምፖችም የከፋ በሆነው መጠለያ ውስጥ ያየኋቸው ሰዎች የሚኖሩበት ሁኔታ በጣም አሳዝኖኛል። ደቡብ ሱዳን ውስጥ የሚገኘው የመንግስታቱ ድርጅት ልዑክ በመላህ ሀገሪቱ ባሉ መደቦቹ ላይ 80 ሺህ ተፈናቃዮችን አስጠልሏል። በእርግጥ እነዚያ ግቢዎች የስደተኞች ወይም የተፈናቃዮች መጠለያ እንዲሆኑ የታሰቡ ባይሆንም ደህንነታቸው የተጠበቀና ጽዱ እንዲሆኑ ለማድረግ ድርጅታቸው እየጣረ መሆኑን ሚስተር ባን አመልክተዋል። እርዳታ ለሚያስፈልጋቸው ማድረስ እንዲቻል መንግስቱና ተቃዋሚዎቹ አብረው እንዲሰሩ ለ30 ቀናት መረጋጋት እንዲሰፍን የቀረበውን ሀሳብ ወገኖቹ እንዲያከብሩና ሰው ወደ የቀየው ተመልሶ የአዝመራ ወቅት ከማለፉ በፊት መሬቱን ለማረስ እድል እንዲሰጡትና እያስፈራ ያለውን ብርቱ የረሃብ ቸነፈር ለማስቀረት እንዲቻል ዋና ጸሐፊ ባንኪሙን ጠይቀዋል። የተባበሩት መንግስታት ድርጅት እና ኖርዌይ የደቡብ ሱዳን ለጋሾች ጉባኤን የዛሬ ሳምንት ማክሰኞ ግንቦት 12 ቀን በጋራ ያዘጋጃሉ። የተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ ባወጣው ሪፖርት ሁለቱም ጸበኛ ወገኖች በግጭቶቻቸው ውስጥ በሰብዕና ላይ ወንጀሎችን መፈጸማቸውን የሚጠቁሙ አሳማኝ ጭብጦች እንዳሉት ተናግሯል። በሌላ በኩል ደግሞ የደቡብ ሱዳን ቀጣዩ ጊዜያዊ ወይም የሽግግር መንግስት ምን ሊመስል እንደሚችል የሚያሳይ እቅድ አንድ የቀድሞ የመንግስት ባለስልጣናት፣ ሀሳብ አፍላቂዎችና አብላዮች፣ ተንታኞችና የሲቪል ማህበረሰብ አባላት የሚገኙበት ቡድን አውጥቷል። ሀሳቡን የአዲስ አበባውን የሰላም ሽምግልና እየመሩ ያሉ አካላትም የደገፉት መሆኑን ሪፖርተራችን አንድሩ ግሪን ከጁባ ባስተላለፈው ዘገባ ጠቁሟል። የልማት ፖሊሲ መድረክ የሚባለው ቡድን ያወጣው ንድፍ ሀሳብ መንግስቱ ሙሉ በሙሉ እንደገና መዋቅ መፈጠር እንዳለበት ያሳያል። ይህ ሀሳብ አምስት ፕሬዚደንቶች ያሉት አመራርና 21 የካቢኔ መቀመጫዎች ያሉት መንግስት እንዲመሰረት የሚጠይቅ ነው። ሀሳብ አፍላቂውን ፖሊሲ ፎረም የሚመራው ኢብኒ ሴንተር የሚባለው የስትራቴጂክ ጥናቶች ማዕከል ዋና ዳይሬክተር ዶክተር ሉዋል ደንግ ለዚህ ሀሳባቸው ማበረታቻ የሆናቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ባለፈው ሳምንት ጁባ በነበሩበት ወቅት ይህንኑ ሀሳብ ለፕሬዚደንት ሳልቫኪር ማቅረባቸው መሆኑን ለቪኦኤ ገልጸዋል። አላማዎቹን፣ ስራዎቹን፣ ውጤቶቹንና የሚጠየቁበትን ተግባራት ዘርዝረናል። የመንግስቱ ስፋት ምን መሆን እንዳለበትም ፈትሸናል። አስራ ስምንት ሚኒስቴር መስሪያ ቤቶች አንድ ጠቅላይ ሚኒስትር እና ሁለት ምክትል ጠቅላይ ሚኒስትሮች በጠቅላላው ሀያ አንድ መቀመጫዎች ያሉት ካቢኔ ነው የሚያስፈልገው። የህዝብ ቆጠራ የመራጭ ምዝገባ ማከናወንና አዲስ ህገ መንግስት ማርቀቅና ማጠናቀቅ የዚህ ካቢኔ ስራ እንደሚሆን፣ አገልግሎቶችን መስጠትና ስራ መፍጠርን የመሳሰሉ ተግባራትም እንደሚጠበቁበት ዴንግ አመልክተዋል። የጋርዮሽ አመራሩ ወይም ባለአምስት አምስት ርዕሳነ ብሔር አስተዳደር ማህበራዊ መቀራረብን በማፋጠንና በማጠናከር ላይ ይሰራል ብለዋል ዴንግ። በዚህ የጋሪዮሽ አመራር ውስጥ ኪርና ማሻር ተካተዋል፣ ወደፊት የሚታይ ጉዳይ ይሆናል ብለዋል ዶክተር ዴንግ። አሁን ለጊዜው ይህንን ጉዳይ ቡድናቸው ሆን ብሎ ለፖለቲካ ፓርቲዎች ለንግግርና ውይይት ክፍት አድርጎታል። የሐሳባቸውን ንድፍ የአዲስ አበባውን ድርድር እያገዙ ላሉት ኬንያዊው ሹም ጀኔራል ላዛሮ ሱምቤይዎ አሳይተዋል እነ ዶክተር ዴንግ ያስደሰታቸው ይመስለኛል ምክንያቱም ስራቸውን ያቀልላቸዋል። ጸቡ ባለመቆሙ ብዙ ሰው እየተገደለ ነው። ስለዚህ ፈጥኖ እንዲከናወን ይፈልጋሉ። ፕሬዚደንት ሳልቫኪር እና ተቀናቃኛቸው ሪያክ ማሻርም ቅጂዎቹን ያዩዋቸው መሆኑን ዴንግ አመልክተዋል። ምናልባት በሚቀጥለው ዓመት ሊደረግ ታስቦ የነበረው ምርጫ በሁለትና ሦስት ዓመታት ሳይራዘም እንደማይቀር ሰሞኑን ሳልቫኪር የተናገሩት ሐሳብ የመነጨው ከዚህ ሰነድ ሳይሆን እንደማይቀርም ዴንግ ተናግረዋል። no way